Pagarinia report. ሰላም ጤና ይስጥልን። የኤስቢኤስ ሬዲዮ ተከታታዮች እንደምንሰንበታችሁ። ኢትዮጵያ በአራቱም ማዕዘናት የዓለምን ትኩረት እየሳበች ነው። በመልካም ጎኑ ባይሆንም ዓለም ነጋጠባ ስለ ኢትዮጵያ ይሰማል፣ ይነጋገራል ከቀን ወደ ቀን። በመስቀለኛ መንገድ ላይ ቆማ ተግዳሮቶቿን ቀስ በቀስ ለመቀነስና ወደ መረጋጋት ለመመለስ በምትታትረው ሀገር ላይ የትኛው ተወርቶ የትኛው እንደሚቀር ግራ ቢያጋባም በተሻለ ጆሮ ገብ የሆኑትን መርጠን ለእናንተ የሚሆነውን ማቀብ በላችንን እንቀጥላለን። ለዛሬም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞነኛ የሀገራት ጉብኝቶችንና አንድምታቸውን እንቃኛለን። ከቱርክ እስከ ኡጋንዳ አብረን እንጓዛለን። አብራችሁን ቆዩ። የትግራይ ክልል ባለስልጣናት ኢትዮጵያን ወደ ጦርነት አዘቅት ውስጥ ሲዘፍቋት ነገሮች በዚህ ልክ ውስብስብ ሊሆኑ ይችላሉ ብሎ የገመቱ በጣም ጥቂቶች ናቸው። እንደ ብዙዎቹ ግምት ከሆነ የመጀመሪያው የኤፌድሪ የመከላከያ ሰራዊት ኦፕሬሽን ግቡን የመታበት አካሄድ ትክክል ነበረ። በዓለም አቀፍ ተቋማትና ሀያላን ሀገራት ጫና የኢትዮጵያ ጦር የትግራይ ክልልን ለቆ ከወጣ በኋላ ግን ነገሮች ከግምት በላይ የሆኑ መልካቸውን እየቀያየሩ ኢትዮጵያና ኢትዮጵያውያንም ጫናቸው እየበዛ ምን ይከሰት ይሆን ወደሚል ተጨማሪ ውጥረት ውስጥ ከቷቸዋል። ለዚህ አበይ ምክንያት ተደርገው ከሚወሰዱት ውስጥም በየጊዜው የዓለም አቀፍ ተቋማት ጫና መበርታት፣ ጫን ሲልም ወገንተኛ ሆኗል ተብሎ መታሰቡ፣ ቀላል የማይባሉ የእርዳታና የብድር ስምምነቶች መሰረዛቸው፣ የአሜሪካን በዚህ ልክ ለነገሩ ትኩረት መስጠትና ማዕቀብን ልጥል እችላለሁ እስከሚል ማስፈራሪያ መድረስ፣ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ለስምንት ተከታታይ ጊዜያት መወያያ መሆኗ፣ የተራዘመው ጦርነት መቋጫ ለማግኘቱና የመሳሰሉት ጫናዎች ከላይ እንደ جلت نو نجر وسبسب أسفر እንዲሆን አድርገውታል። አሁንም ቢሆን ችግሮቹ መፍትሄ አግኝተው የተራዘመው ጦርነት ተቋሽቶ ሕይወት በተለመደው ጎዳና መጓዝ እስክትችል ድረስ በምንም ሁኔታ ውስጥ እርግጠኛ መሆን አልተቻለም። ያም ሆኖ ከታላቁ የኢትዮጵያ ሕዳሴ ግድብ እስከ ትግራይ ክልል ጦርነት ወይም ከውሃት እስከ ሱዳን የሀገሪቱን እጅ ጥምዘዛ ቢበዛባትም ዓለም በብዙ አማራጮች የተሞላች በመሆኗ ኢትዮጵያ በመሪው አማካኝነት በተለይም በዓለም አቀፍ ደረጃ እየደረሰባት ያለውን ጫና ለመቋቋምና በተለይም ኃያላን ነን ብለው የሚያስቡ ሀገራትን ለማንቃትም ጭምር በሌላ ጎዳና ላይ ለመጓዝ እየሞከረች ይመስላል። ከአንካራ እስከ ኢንቴቤ የዘለቀው የዶክተር አብይ አህመድ ጉዞም የሚነግረን ይህንኑ ነው። አንዳንዶች የጠቅላይ ሚኒስትሩን ጉዞ በተወካዮች ምክር ቤት በሽብርተኝነት ከተፈረጁት የአማፂ ቡድን ጋር የአደራድሩን ጥያቄ ለማቅረብ ነው ወደ የሀገራቱ የሚዞሩት የሚል መላምቶችን ቢያቀርቡም የጉብኝቶቻቸው ውጤቶች ግን ይህንን ምት ከዚህ በላይ የሚያስጎዙት አይደለም። ጠቅላይ ሚኒስትር አብይ አህመድ አንድም በዓለም አቀፍ ተቋማትና ሀያላን ሀገራት ዘንድ የገጠማቸውን ተቀባይነት ማጣትና ዛቻዎችን ለማስተንፈስ እንዲሁም ዓለም በድባብ ትሂድ እንጂ ከእናንተ ቢቀርብን ሌላ አማራጭ እጃችን አለ የሚሉ መልእክቶችን ለማስተላለፍ እንደፈለጉ በርካቶች ጉዟቸውን መነሻ በማድረግ ያምናሉ። በተለይም አሜሪካ የኢትዮጵያን የውስጥ ጉዳይ በተመለከተ የላከቻቸውን ጉምቱ ባለስልጣኖችን ለማነጋገር አለመፈለጋቸው እንዲሁም አለመሰል ተልእኮ አዲስ አበባ የገቡ እንግዶችን ትተው አዲስ አበባ በገቡ ማግስት ወደ አንካራ መጓዛቸውና የቱርኮ ፕሬዝዳንት ጣይብ ኤርዶጋን ከፍ ባለ ክብር እንግዳቸውን ተቀብለው መሸኘታቸው እንዲሁም በሀገራቱ መካከል የተደረጉ ስምምነቶች ሲፈተሹ የቀደመው ግምት ፎርሽ ሆኖ ሁለተኛው ሃሳብ የበለጠ ከፍ ብሎ ይታያል። ከሀገር ውስጥ ችግር ይልቅስ በተለይም ኢትዮጵያ ያለችበትን ችግር ተመልክታ የኢትዮጵያን መሬቶች የወረረችውና በአባይ ጉዳይ ከግብፅ ጋር ወግና ኢትዮጵያን ለከፍተኛ ዲፕሎማሲያዊ ጫና የደረገቻትን ሱዳንን ከኢትዮጵያ ጋር ለማስማማት ሙከራዎች ተደርጓል ወደሚለው ድምዳሜ የሚያደርሱ ይመስላሉ። ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ያቀረቡትን ግብዣ ተከትለው አንካራ ከተገኙት የኢፌድሪ ጠቅላይ ሚኒስትር ጋር ሁለቱ መሪዎች ለጋዜጠኞች በሰጡት መግለጫ ላይም ንን ማለታቸውን ስናስብ ጉዳዩ ይበልጥ ከህዋት በተሻለ ወደ ሱዳን የሚያመዝን ይሆናል። ጣይብ ኤርዶጋን እንዲህ ብለው ነበረ። ግጭቱ በውይይት እንደሚቋጭ ተስፋ አድርገው ከጠቅላይ ሚኒስትር አብይ ጋር፣ እንዲሁም ከሱዳን ሽግግር ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ጋር ከሳምንት በፊት ውይይት አድርግ አሉ። ይህንንም መነሻ በማድረግ በሰላማዊ ሁኔታ እንዲቋጭ ማንኛውንም አይነት ድጋፍ ለመስጠት ዝግጁ ሆነን አደራዳሪነትንም ጭምር አሉ የቱርኩ ፕሬዚዳንት I... ኤርዶጋን ከኢንቨስትመንት እስከ ወታደራዊ ስምምነት ድረስ የደረሰ ውል አድርገው ወደ አዲስ አበባ የተመለሱት ዶክተር አብይ አህመድም በትዊተር ገጻቸው ይህንን አሉ። የቱርክ መንግሥትና ሕዝብ ያደረገልንን የወሳኝ ጊዜ ትብብር አገራችን ኢትዮጵያ መቼ የማትረሳውን በማለት በትዊተር ገጻቸው ላይ አሰፈሩ። አያይዘውም ጠቅላይ ሚኒስትር አብይ የሁለቱን ሀገራት ጥንታዊ ስልጣኔ የተመሳሳይነት አስታውሰው 16ኛው ክፍለ ዘመን ላይ ወደ ኋላ ያስቆጠረ የሁለት ሀገራት ግንኙነት አለን ብለዋል። ቱርክ ለብዙዎች አሪያ የሆኑ የሀገር ግንባታ እንዳካሄደችም በዚህ አጋጣሚ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ እንዳሉት በተለይም አገሪቱ በለውጥ ጎዳና እየሄደች ባለችበት በአሁኑ ወቅት ሁለቱ ሀገራት ግንኙነታቸውን ለማጠናከር እየሰሩ እንደሆነ ጠቅሷል። የሁለቱ ሀገራት የሕዝብ ለሕዝብ ግንኙነትም የቀጠለ ነው። እንዲሁም የቱርክ የፊልም ኢንዱስትሪ ለዚህም ከፍተኛ ሚና በመጫወት ላይ ይገኛል ብለዋል። ፕሬዚዳንቱ በአውሮፓውያን 2015 ኢትዮጵያን በጎበኙበት ወቅት ያሉትን ጠቅላይ ሚኒስትሩ አስታውሰው ኢትዮጵያ ምንጊዜም ቢሆን የመቻቻልና ልዩነቶች የሚከበርባት ምድር ናት። ይህም የኢትዮጵያን የአገር ውስጥና የውጭ ግንኙነት መሰረት መንፈስን ያጠቃለለ ነው ማለታቸውን አስታውሰዋል። የጠቅላይ ሚኒስትር አብይ አህመድ ጉዞ ታዲያ በዚህ ብቻ አላበቃም። በቀጣይ ፊታቸውን ወደ አፍሪካ ወንድሞቻቸው አዙረው ወደ ኢንቴቤ በረሩ። ከዛም ኪጋሊን አስከተሉ። በኡጋንዳ በነበራቸው ቆይታም ከሀገሪቱ ፕሬዚዳንት ዮዌሪ ሙሴቪኒ ጋር ሰፊ ውይይቶችን ስለማድረጋቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድም ከጉብኝታቸው መልስ በትዊተር ገጻቸው ይህንን አሉ። በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይቶችን አድርገናል አሉ። ፕሬዚዳንት ሙሰቪንም በትዊተር ገጻቸው ከጠቅላይ ሚኒስትር አብይ ጋር ተመሳሳይ ሐሳቦችን አሰፈሩ በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መክረና አላሉ ያደረግነውም ውይይት ውጤታማ ነበረ ሲሉ በትዊተር ገጻቸው መሰል ሐሳባቸውን አሰፈሩ የኡጋንዳ ቆይታቸውን አጠቃለው ወደ ኪጋሊ የመሩ ጠቅላይ ሚኒስትር አብይ አህመድም ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር መሰል ውይይቶችን ስለማድረጋቸው ነው በይፋ የተነገረው ጠቅላይ ሚኒስትሩ በሩዋንዳ ቆይታቸው ከፕሬዚዳንት ፖል ካጋሚ ጋር የጋራ ጠቀሜታ ባላቸው የሁለትዮሽና ቀጠናዊ ጉዳዮች ላይ መልካም ውይይት አካሂደናል ብሏል። በደፈናው የእነዚህን ሀገራት ውይይትና ስምምነቶች በተመለከተ የጠቅላይ ሚኒስትር ቢሮም ወይም እሳቸውም ወይም ደግሞ ጠቅላይ ሚኒስትሩን ተቀብለው ያስተናገዱ ሀገራት መሪዎች በዝርዝር ያስቀመጡት ጉዳይ የለም። በተመሳሳይ የፕሬዚዳንት ፖል ጋጋሚ ጽፈት ቤት ጠቅላይ ሚኒስትሩና ፕሬዚዳንቱ የሁለቱ ሀገራትን ጉዳዮች የተመለከቱትን ጨምሮ በዓለም አቀፍ ጉዳዮች ላይ ተወያይተናል ብሎ አልፏል። ጠቅላይ ሚኒስትር አብይ ወደ ኡጋንዳና ሩዋንዳ ተጉዘው ከየሀገራቱ መሪዎች ጋር ከመወየታቸው ከቀናት ቀደም ብለው ከደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት ጋር በአዲስ አበባ ላይ ተገናኝተው ተወያይተው እንደነበረ ይታወሳል። በዚህ ውይይትም ሁለቱ ሀገራት ያሉባቸውን ውስጣዊ ችግሮች ለመፍታት መደጋገፍ፣ አብሮ መቆም ያስፈልጋል ብለዋል። በተለይም ደቡብ ሱዳን ችግር ላይ በነበረችበት ወቅት ኢትዮጵያ ደራሿ አለኝተዋና መከተዋ ሆና በመቆየቷ ደቡብ ሱዳን ሕዝብ ውለቷን መቼም አይረሳም ብሏል ፕሬዚዳንቱ። ጠቅላይ ሚኒስትር አብይ ከፕሬዚዳንት ሳልቫኪር ጋር በመሰረተ ልማት ግንባታ አማካኝነት የኢኮኖሚ ትስስር የመፍጠርን አስፈላጊነት አንስተናል ካሉ በኋላ እንደየሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያቶች አስፈላጊ ናቸው ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከላይ የጠቀስናቸውን የሀገራት ጉብኝት ከማከናወናቸው ቀደም ብሎም የተለያዩ ሀገራት መሪዎች ጋር መሰል ውይይቶችን በስልክ አማካኝነት ስለማድረጋቸው ሲዘገብ መቆየቱ ይታወሳል። ከእነዚህም መካከል ከአዲሱ የእስራኤል ጠቅላይ ሚኒስትር ጋር ያደረጉት ውይይት ተጠቃሹ ነው። ከእስራኤል አቻቸው ናፍቲ ቤኔት ጋር በተለያዩ ጉዳዮች ላይ መው መወያየታቸውንና የሁለቱን ሀገራት ትብብር ለማጠናከር መስማማታቸውን ይፋ አድርጓል። በተጨማሪም ጠቅላይ ሚኒስትር አብይ ወደ ምስራቅ አፍሪካ ሀገራት ከመጓዛቸው በፊት ከሳውዲ አረቢያው ልዑል ሞሐመድ ቢን ሳልማን ቢን አብዱል አዚዝ ጋር በስልክ መሰል ውይይቶችን አከናውኗል። ከዚህ ቀደም ኢትዮጵያ እየተጓዘችበት የነበሩትን መንገዶች መለስ ብሎ ለቃኘ አሁን የጉዞዎቹ መነሻና መድረሻ መልእክታቸውም ግልጽ የሚሆንለት ይመስላል። ከዚህ ቀደም ወደ አንድ መስመር ያጋደለ የነበረው የአሜሪካን የበላይነትን የተመራው የአውሮፓውያኖችን ተጽዕኖ ብቻ የሚከተለው የዓለም የፖለቲካ መስመር መለወጡንና ሌሎች አማራጮች በሌሎች ሀገራት እጅ መኖሩን የሚያሳይ ይመስላል። የዶክተር አብይ አህመድ ሰሞነኛ እንቅስቃሴያቸው ከዚህ ቀደም በከፍተኛ ገንዘብ ረጅነት የምትታወቀው እንግሊዝን ጨምሮ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት እንደዚሁም አሜሪካን ፊታቸውን ማዞራቸው ለብዙዎች አስከፊ መልእክቶች ወይም አስፈሪ መልእክቶችን የሚሰጡ ቢሆንም ዓለም ከላይ እንዳልነው ብዙ አማራጮችን መያዟን ጠቅላይ ሚኒስትር ዶክተር አብይ አህመድ ለነዚህ ሀገራት መሪዎችና ሕዝቦች መልእክት ያስተላለፉ መሆኑን የተለያዩ የፖለቲካ ተንታኞች ይስማሙበታል። በተለይም ስምንት ጊዜያት ያህል በተለያዩ ርዕሰ ጉዳዮች ላይ ስሟ ለተነሳውና የተለያዩ ውሳኔዎች እንዲተላለፉባት ድምጽ በተሰጠበት በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ሆነው ሁል ጊዜም የኢትዮጵያን ሐሳብ የሚደግፉትና ድምፅን በድምጽ መሻር አማካኝነት የሚያስተካክሉት ሩሲያና ቻይና ሲታከሉበት ደግሞ ጉዳዩ ወዴት እያመራ እንደሆነ ግልጽ ይመስላል። አሜሪካና ሌሎች በአንድ ወገን ብቻ ያዘነበለው ግንኙነቶቻቸው ቆም ብለው የሚያስቡበት አጋጣሚንም እንደፈጠረ ታሳቢ ተደርጓል። በተለይም ደግሞ አሜሪካን ሰሞኑን አፍጋኒስታን ላይ የሠራችውን ስህተት ተከትሎ በመላው ዓለም ላይ እየተሰጣት ያለውን ምስል ለተመለከተ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ትክክለኛው መንገድ እየተጓዙ ይሆን የሚል ጥያቄ እንዲያነሱና ከጎናቸው ለመቆምም አስፈላጊውን ነገር እንዲያደርጉ ምቹ ሁኔታ መፍጠሩን የፖለቲካ ባለሙያዎች ይናገራሉ። የኢትዮጵያ ቀውስ ከክረምቱ ጋር ተያይዞ መቼ እንደሚፈታ እርግጠኛ አይደለም። የታላቁ ሕዳሴ ግድብ ጉዳይም እንደዚሁ አንድ ጊዜ ሞቅ፣ አንድ ጊዜ ቀዝቀዝ እያለ ቀጥሏል። በዛው ልክ ዲፕሎማሳዊ ትግሉም አንዴ ከፍ፣ አንዴ ዝቅ እያለ መቀጠሉን ተያይዞታል። ኢትዮጵያውያንና ኢትዮጵያ በመጪው ጊዜ ምን ይገጥማቸዋል? በዚህ ሁሉ ውዝግብ ውስጥ በዚህ ሁሉ ሩጫ ውስጥ በዚህ ሁሉ ማዕቀብ እጥላለውና በዚህ ሁሉ አይዞሽ ባይነት ኢትዮጵያ መስከረም 24 ቀን 2014 ዓ ም አዲስ መንግስት እንደምትመሰርት ይፋ አድርጋለች። መጪ ጊዜ ለኢትዮጵያና ለኢትዮጵያውያን ምን ያሳዩን ይሆን? በሀገር ውስጥም ሆነ በዓለም አቀፍ ደረጃ የነበራትን ተቀባይነትና ተሰሚነት አስተካክላ በአዲሱ ዓመት 14 በአዲስ ጎዳና ትጓዛለች ወይስ የሚለውን ጊዜ የሚፈታው ይሆናል። ለኤስቤስ አድማጮቻችን ብለን ከግራ ቀኝ ቃርመን ከሁሉም አቅጣጫ ፈትሸን ያሰናዳነውንና የኢትዮጵያን ወቅታዊ ሁኔታ የዳሰስንበት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞንኛ ጉዞዎችና እንቅስቃሴዎችን የዳሰስንበት መርሃ ግብራችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ በጣም እናመሰግናለን። በፍቃዱ አባይ ለኤስቤስ ሬዲዮ ከአዲስ አበባ።